ቤተሰብ መሰናዶ ከያላችሁበት በመሆን በሬዲዮ የጀመርነውን ግንኙነታችንን ለመቀጠል ዛሬም ሬዲዮናችሁን የከፈታችሁ ሁሉ እንደምን አደራችሁ? ዛሬም በጌታ አገዛ ሳምንታዊውን የቤተሰብ ዝግጅት ይዘንላችሁ ቀርበናል። ከኛ ጋር ሁኑ። የተወደዳችሁ አድማጮቻችን፣ የዓለም አቀፉ የአድቨንቲስት ሬዲዮ በየስፍራው ያላችሁ እንዴት ሰነበታችሁ? እንዴት ቆያችሁ? የእግዚአብሔር ሰላም የጌታችን የኢየሱስ ክርስቶስ ጸጋ ይብዛላችሁ። ላለው ኤፍሬም ዳዊት ነኝ። ከዚህ ከአዲስ አበባ ከሚገኘው ስቱዲዮ የሚተላለፈውን በልጆች በቤተሰብ ዙሪያ የሚሰጠውን ትምህርት ሶስተኛውን ክፍል ዛሬ እንቀጥላለን። ሕጻናትን ወደ ኢየሱስ መምራት። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ተብሎ እንደተጻፈ ይህ መሪ ርዕሳችን ነው። እግዚአብሔር እንዲያስተምረን በዛሬው ክፍለ ጊዜ ሁላችንም ደግሞ በጸሎት እንድንቆይ አደራ እያልኩ አጭር ጸሎት ከኔ ጋር አድርገን ወደ ፕሮግራሙ እንገባለን። የዘላለም አምላክ ቅዱስ እግዚአብሔር ለዚህ ሰዓትና ቀን ስላበቃህን እጅግ አድርገን እናመሰግናለን። ሀያል አንተ ቃለን ካልገለጥክልን ካላስታወቅከን፣ በመንፈስ ቅዱስ ካላስተማርከን ልንረዳው አንችልም። ምክንያቱም ቅዱሳን ነቢያት በመንፈስ ቅዱስ ተነድተው ይህንን ቃል ጽፈዋልና። ዛሬ እያንዳንዳችን ከኃጢአት፣ ከነውር፣ ከአመፅ፣ ከርኩስ ከሆነ ነገር ሁሉ በልጅ በኢየሱስ ክርስቶስ ደም ታጥበን ይቅር ተብለን መንፈስን ተቀብለን ያንተን ሐሳብ እንድናስተውል እርዳን እልሃለሁ። ቀሪ ዘመናችንን ሁሉ ተጠቀም ባርከን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ስናቆም ሳለ የመጀመሪያውን መርህ በተለይ በልጆች አካላዊ እድገት ዙሪያ መጽሐፍ ቅዱስ ምን ይላል የሚለውን ተመልክተን ወደ ሁለተኛው አእምሯዊ ስልጠና ደርሰን ነው ያቆምነው እና ከዛ እንቀጥላለን በዮሐንስ ምዕራፍ 6 ቁጥር 45 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። ይህንን በመመልከት እንጀምራለን። ዮሐንስ ወንጌል 6 45 ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በንቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። የመጀመሪያው የልጆች አስተማሪዎች ወላጆች፣ የመጀመሪያው ትምህርት ቤታቸው ቤት እንደሆነ ተመልክተናል። እንዲሁም ደግሞ አእምሯቸው በሰማይ እውቀት ይቀደስ ዘንድ አስተማሪያቸው ሊሆን የሚገባው ደግሞ መንፈሳዊውን ነገር ማን ነው? እግዚአብሔር ነው። ከእግዚአብሔር መማር፣ ከአብ መማር። ክርስቶስ ኢየሱስ በዚህ ስፍራ የሚናገረው ከአብ የሰማ ከእግዚአብሔር የተማረ ወደ እኔ ይመጣል። ልጆች ወደ ክርስቶስ እንዲሄዱ ነው የምንፈልገው። እሱን እንዲያውቁ ነው የምንሻው እና ከእሱ ዘንድ የሚሰጠውን ትምህርት በቀሰሙ ጊዜ እንደሆነ ተመልክተናል። ታዲያ ይህንን ትምህርት እንዴት ነው የሚያገኙት? ቀጥለን እናያለን። በሚኪያስ መጽሐፍ ምዕራፍ አራት ቁጥር ሁለት ላይ የእግዚአብሔር ቃል እንዲህ ይላል፣ ከጽዮን ሕግ፣ ከኢየሩሳሌም የእግዚአብሔር ቃል ይወጣልና፣ ብዙዎች አሕዛብ ሄደው ኑ፣ ወደ እግዚአብሔር ተራራ፣ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። ስለዚህ በዚህ ስፍራ ወደ እግዚአብሔር ተራራ፣ ወደ እግዚአብሔር ቤት፣ ወደ ቤተ ክርስቲያን እንሄድ፣ ወደ አምላክ ቤት እንሄድ የሚያስተምረን በዛ ስፍራ ያለ አስተማሪ፣ ቄስ፣ ካህን ወይም ሌላ ሳይሆን እርሱ ራሱ መንገዱን ያስተምረናል። ቀጥሎ ምን ይላል? በፍለጋውም እንሄዳለን። ስለዚህ ከእግዚአብሔር የተማረ በእግዚአብሔር መንገድ ይሄዳል ማለት ነው። በእግዚአብሔር መንገድ ያድጋል። የሚያደርገውን ነገር ሁሉ እንደ እግዚአብሔር ፍቃድ ያደርጋል። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከዛ ፈቀቅ አይልም ተብሎ እንደተጻፈ ስለዚህ እግዚአብሔርን መንገድ እንዲያገኙ ከእግዚአብሔር መማር እንዳለባቸው ይሄ ያስተምራል። በአንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር እንዲሁ በአንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር የተጻፈው የእግዚአብሔር ቃል እንዲ ይላል መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ስለዚህ እግዚአብሔር እንዴት ነው የሚያስተምረው? ልጆችን፣ እኛን፣ አዋቂዎችን፣ ወጣቶችን ሁሉንም በመንፈሱ በኩል ሐሳቡን በመግለጥ ስለዚህ ሁሌ ወደ እግዚአብሔር መምራት፣ እግዚአብሔርን በእኛ ውስጥ እንዲያዩ ማድረግ፣ ቀኑን ሙሉ ስለ እግዚአብሔር ማውራት የሚጫወተው ጨዋታ ህፃን ልጅ ወይም የሚነገረው ንግግር እግዚአብሔርን ማዕከል ማድረግ ያለበት ህጉን ማዕከል ማድረግ እንዳለበት ከዚህ ቃል እንመለከታለን። በማቴዎስ ምዕራፍ 2 ቁጥር 23 ጌታችን የሱስ ክርስቶስ ይህንን እውቀት ይህንን አእምራዊ እድገት እንዴት ሊጎናጸፍ ቻለ በእግዚአብሔር ቃል አእምሮ ታጥሮ የሰይጣንን ደግሞ ፈተናዎች ስጋም ኃጢአትም የሚፈትነውን ሁሉ እንዴት መቋቋም ቻለ? ያለ ነውር ያለ ኃጢአትስ እንዴት ተገኘ ብለን ስናይ እሱ ምሳሌ እንደሚሆነን ባለፈው ተመልክተናል። በማቴዎስ ምራፍ 223 እንዲህ ይላል። በነቢያት ናዝራዊ ይባል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ስለዚህ ኑሮ የት ነበረ የጌታችን? ናዝሬት በምትባል ከተማ ዘመናት ምኞት በሚል መጽሐፍ ገጽ 68 በተለየ ሁኔታ ከመጽሐፍ ቅዱስ ቀጥሎ ስለ ጌታችን ኢየሱስ ክርስቶስ ሕይወት እጅግ በጣም ውብ በሆነ መልኩ የሚዳስሰው ይህ መጽሐፍ ብናነበው መልካም ነው እላለሁ። የዘመናት ምኞት ገጽ 68 የኢየሱስ የህፃንነትና ወጣትነት ጊዜያቶች ያለፉት በትንሽ ተራራማ መንደር ውስጥ ነበር። ምን አይነት መንደር? በጣም ብዙ ሕዝብ የሌለበት ተራራማ፣ በተፈጥሮ የተከበበ ተፈጥሯዊ የሆኑ ትዕይንቶች የሚታዩበት ስፍራ። ይሄ ለክርስቶስ አእምሮ እግዚአብሔር ያስተምረው ዘንድ እጅግ በጣም የተመረጠ ነው። በእርሱ መገኘት የማይከብር አንድም ስፍራ በምድር ላይ አልነበረም። የነገስታት ቤተ መንግስቶች እንደ እንግዳ እርሱን ቢቀበሉ ኖሮ እድለኞች ይሆኑ ነበረ። ብዙ የነገስታት ቤተ መንግስቶች መኖር እየቻለ እነዛን ሁሉ ግን በመተው ወደዚህ ስፍራ እየመጣበት ምክንያት ምንድን ነው ብለን ልንጠይቅ ያሻል። ስለዚህ እሱ እንደኖረ እሱ እንዳደገ እኛም ልጆቻችንን ማሳደግ እኛም ደግሞ መኖር እንደምንፈልግ ግልጽ ነው። ነገር ግን የባለጠግነትን ቤቶች፣ የክብር ችሎቶችን እና የታወቁ የምሁር መቀመጫዎችን በማለፍ ሰዋራ እና በሰዎች በምትጠላው ናዝሬት በምትባል ውስጥ መኖሪያውን አደረገ። ይ ለምንድን ነው? ሰዎች የጠሏት አንደኛ ናዝሬት በጊዜው ከነበሩ በጣም አስቸጋሪ ህብረተሰብ ወይም ማህበረሰብ አሉበት ከሚባልበት ስፍራ አንዱ ነው። ሁለተኛ ሰዋራ ስፍራ ነው፣ ብዙ ሰዎች የማይኖሩበት ስፍራ ነው። ለባህሪው፣ ለእድገቱ፣ ለአእምሮ እድገት እጅግ ወሳኝ ስለሆነ ይህ ስፍራ በመልኮት ጥበብ የተመረጠ ነው እንጂ እንዲሁ በአጋጣሚ የሆነ አይደለም። ጌታችን ኢየሱስ ክርስቶስ በሚወለደበት ጊዜ በበረት የተወለደበት ከዛ በኋላ በናዝሬት ያደገበት በድህነት በአዋቂነት እድሜውም የኖረበት ምክንያት አለው። በዚህ ምድር ላይ የድህነትን ኑሮ ነው የኖረው። ጌታችን ለኑሮ የሚያስፈልግ ጥቂት ነገር እንጂ ከዛ የተረፈ ነገር አልነበረውም። በብዙ መከራ ውስጥ እንደውም በአንድ ጊዜ አስቆርቱ ይሁዳ እሱን ለመከተል ጌታዊ ይከተላለሁ በሚልበት ጊዜ ለቀበሮች ጉድጓድ አላቸው፣ ለወፎች ራሳቸውን የሚያስጠጉበት አለ የሰው ልጅ ግን ራሱን የሚያስጠጋበት እንደሌለ ተናግሯል። ያ ቤት እንደሌለው ያስታውቀናል። በድህነት አይነት ኑሮ እንደኖረ ይነግረናል። ለምንድን ነው በዚህ ሁሉ እግዚአብሔርን መምሰል እንደሚቻል ሊያስተምር እንደሆነ ያሳየናል። ዛሬ ምናልባት በብዙ ጉዳዮች ሰዎች አመስጋኞች ላይሆኑ ይችላሉ። ጥቂት የጎደላቸውን በመመልከት ወይም በመመልከት እኛም ብንሆን ከምስጋና ይልቅ ምሬትን ከአንደበታችን ልናወጣ እንችላለን። ወይም የክርስቶስን አይነት ህይወት በዚህ ከተማ፣ በዚህ ዓለም፣ በዚህ አገር መኖር አይቻልም፣ የጽድቅን፣ የንጽህናን፣ ትሑት የሆነን የቅድስናን ህይወት ማድረግ አይቻልም የሚል ምክንያት ልንሰጥ እንችላለን። ያ ምክንያት እንዳይኖር ነው ክርስቶስ የመጨረሻውን የሰው ልጅ የድህነት ከድህነት ወለል ወለል ወለል በታች የሆነውን ኑሮ የችግርን፣ የስቃይን ጫፍ የውርደትን ጫፍ በመንካት ምንም አይነት ለስጋ ሰበብና ምክንያት እንዳይሰጥ አድርጎ ነገር ግን በዛ ሁሉ ሰይጣንን ዓለምን ኃጢአትን ለማሸነፍ በመቻሉ በዓለም ሳላችሁ መከራ አለባችሁ አይዟችሁ፣ እኔ ግን ዓለምን አሸንፍ ያለው የሚለውን የድል ቃል ሊናገር የቻለው ይህም ለእድገቱ አስፈላጊ ነበረ። ሌላው በፈውስ አገልግሎት በሚለው መጽሐፍ ገጽ 51 ላይ እንዲህ ይላል። በምድር ላይ የነበረው የአዳኙ ህይወት ከተፈጥሮና ከእግዚአብሔር ጋር ህብረትን በማድረግ ላይ የተመሠረተ ሕይወት ነበረ። በዚህም ኅብረት ውስጥ የሕይወት ኃይል ምስጢር ምን እንደሆነ ገለጠልን። በጣም የሚገርም ነው። አንደኛ ለህይወቱ ያውም ደግሞ በኃይል ለተሞላው ህይወቱ ምስጢር የሆነው እኛ ደግሞ እንድናውቅ ለእኛ የገለጠልን ያ ቁልፍ የሆነው ነገር ምንድን ነው? ከተፈጥሮ ጋር ህብረት ማድረግ። ሁለተኛ ከእግዚአብሔር ጋር ህብረት ማድረግ። እግዚአብሔር ስድስት ቀን ሰማይና ምድርን ፈጥሮ ሰባተኛው ቀን በሚያርፍበት ጊዜ ሰባተኛውን ቀን ሰንበትን የፍጥረቱ ወይም የፈጣሪነቱ ምልክት አድርጎ በሚያስቀምጥበት ጊዜ ምክንያት አለው። የእግዚአብሔርን የእጁን ስራ ሰማያት የእግዚአብሔርን ክብር ይናገራሉ፣ ምድርም የእጆቹን ስራ እነዚህ ከዋክብት፣ ሲመሽ ቀና ብለን የምናያቸው ጨረቃ፣ ፀሐይ፣ ቀን የምታበራው እነዛ፣ የምድር ሰራዊቶች፣ እንስሳት፣ የባህር ሰራዊቶች ዓሶች፣ የሰማይ ሰራዊት ወፎች፣ እንደገናም ደግሞ ተራራው፣ ሸንተረሩ፣ የውሃው ምንጭ፣ አረንጓዴው፣ ለምለሙ፣ ሳሩ ሁሉ ስለማን ማን ይናገራል? ስለ እግዚአብሔር ይናገራል። ስለዚህ ይሄ ተፈጥሮ በኋላም እንደምንመለከተው አንዱ እግዚአብሔር ራሱን የሚገልጥበት መንገድ ነው። ነፍስ፣ ህይወት ማንነት በጸጥታ ውስጥ ሆኖ እግዚአብሔርን የሚያደምጥበት ሁኔታ ነው። ስለዚህ ይህንን ስፍራ እግዚአብሔር ያስተምረው ዘንድ የእግዚአብሔርን እውቀት ይቀበል ዘንድ ቅድም እንደተመለከትነው እንደመረጠ ተፈጥሯዊ ነገር የሞላበትን አካባቢ እንደመረጠ እንመለከታለን። ለዚህ ነው ልጆቻችንንም ዛሬ በየቀኑ ዘወትር ሰው ሰራሽ በሆነው ነገር ላይ ሳይሆን ቁሳዊ፣ አርተፊሻል በሆነው ነገር ላይ ሳይሆን እርግጥ በሆነው እውነት፣ በሆነው እውን፣ በሆነው እግዚአብሔር በሚታይበት ተፈጥሯዊ ማንነት ላይ እንዲያተኩሩ ከዛም ጋር ንክኪ እንዲኖራቸው ማድረግ ያለብን ያ የምን ሚስጥር ነው? የህይወት ኃይል የሚገለጥበት ሚስጥር ነው። ክርስቶስ ለዚህ ነው በጸሎቱ ጊዜ ወጣ ብሎ በምድረ በዳ ወይም ብዙ ባልተከተመበት አካባቢ ጸሎት ያደርግ ነበረ። ሌሊት ተነሱ፣ ሰዎች ተኝተው እያለ እሱ ከእግዚአብሔር ጋር ለጸሎት ለብቻው ይቀመጥ ነበረ ገለል ይል ነበረ። ይህ ከከተማው ከህዝቡ ጋር ምንም እንኳን ግንኙነት ቢኖረው አገልግሎቱ በዛ ላይ ተመሰረተ ቢሆንም ከእግዚአብሔር ጋር ግን ወጣ በማለት ይህንን አይነት ህይወት ያሳልፍ እንደነበረ እኛም ወደ ውጭ በመውጣት ወደ ተፈጥሮ በመሄድ አእምሮን ዘና በሚያደርግ አእምሮን እግዚአብሔር የእግዚአብሔር ሐሳብ ላይ በሚያሳድር ነገር ላይ ትኩረት ማድረግ እንዳለብን ያስተምረናል። ክርስቶስ የተከተለው የትምህርት ዘዴ አስቀድሞ በኤደን ገነት ራሱ ያቋቋመው የትምህርት ዘዴ ነበረ። ሌላ አይሁድ ወይም ፈሪሳውያን ጻፎች ያወጡለትን በጊዜው ዓለም የደነገገለትን የትምህርት ስርዓት ሳይሆን ራሱ በኤደን ገነት ያቋቋመው ነበረ። ስነ ትምህርት በሚለው መጽሐፍ ገጽ ሃያ ላይ እንዲህ ይላል። ኤደን ገነት የትምህርት ክፍል፣ ተፈጥሮም ደግሞ የመማሪያ መጽሐፍ ነበረ። በጣም የሚገርም ነው። ኤደን ገነት የትምህርት ክፍል። እንግዲህ ኤደን ገነትን እኛ አላየነውም። በቃሉ ላይ ብቻ ነው የምንመለከተው። ግን ምንም ኃጢአት የሌለበት ኃጢአት አልባ ፍጹም የሆነ ዓለም ነው። እጅግ በጣም የሚያምር ቦታ ነው። ዛሬ በጣም ያሳዝናል። ልጆችን አራት ሜትር በአምስት ወይም ስድስት ሜትር በሰባት የሆነበት ክፍል ውስጥ አስቀምጠን ይሄ የትምህርት ክፍል ነው ስንል፣ ቀድሞ እግዚአብሔር ከነበረው የትምህርት ክፍል ሀሳብ ጋር ስናነጻጸረው የሚያሳዝን ነው። ስለዚህ ያ ሰፊው ያ ያልተገደበው ያ አይተው መርምረው ተገርመው ተደምመውበት የማይጨርሱት ኤደን የትምህርት ክፍል ነው። ተፈጥሮ ደግሞ የመማሪያ መጽሐፍ ነበረ ይላል። ማንን ነው የሚማሩት? ያልወደቁት ወገኖች በደንብ አስቡ። ወይን ጉዳይ ሲማሩ የነበሩት አዳምና ሔዋን ናቸው። ኃጢአት አልባ በሆነ ጊዜያቸው ተፈጥሮ የመማሪያ መጽሐፋቸው እንደሆነ ይናገራል። ስለዚህ ክርስቶስ ራሱ ያቋቋመውን ሳይሽር ራሱ ሲከተለው እንደነበረ እንመለከታለን። በየሃይማኖት አባቶችና ነቢያት በሚለው ገጽ ሃምሳ ላይ እንዲህ ይላል። በእያንዳንዱ የዱር ቅጠልና በተራራዎች ላይ በሚገኙ ቋጥኞች፣ በሁሉም በሚያንጸባርቁ ከዋክብት፣ በምድርም ሆነ በአየር በላይም በሰማይ የእግዚአብሔር ስም ተጽፏል። የማን ስም ተጽፏል? የእግዚአብሔር ስም የእግዚአብሔር ስም። በዘጻት ምዕራፍ 34 ላይ እግዚአብሔር ስሙን አወጀ። እግዚአብሔር መሐሪ፣ ቸር፣ ሩሩ፣ ሞገስ ያለው ይቅርባይ፣ ኃያል አምላክ እንደሆነ እንመለከታለን። ስለዚህ የእግዚአብሔር ስም የእግዚአብሔር ባህሪ ነው። ይህንን ባህሪውን፣ ጥበቡን፣ የእሱን ሁለንተናውን እንመለከታለን። ተፈጥሮን በምንመለከትበት ጊዜ ለእነርሱ ለአዳምና ለሔዋን ማለት ነው የፍጥረት ስርዓትና መስተጋበር ዳርቻ ስለሌለው ጥበብና ኃይል የሚናገር ነበር። ሁሌም ቢሆን ልባቸውን የሚሞሉና ምስጋናም ከውስጣቸው እንዲፈልቅ የሚያደርጉ አዳዲስ ሳቢ ነገሮችን ያገኙ ነበር። ስለዚህ ሰው ሰራሽ በሆነው ነገር ላይ ትኩረት ማድረግ አዳዲስ ሳቢ ነገሮችን እግዚአብሔርን የምናመሰግንበት ከውስጣችን ምስጋና እንዲፈልቅ የሚያደርግበት ልጆችንም ቢሆን አይገኝም። ምክንያቱም ሰው የሰራው ነገር ምንድን ነው? ውስን ነው፣ እጅግ በጣም ጠባብ ነው፣ በጊዜም የተገደበ ነው። የአምላክ ነገር ግን ተራራን ስንመለከት የእግዚአብሔር ቃል የእግዚአብሔር ሕግ እንደማይለወጠው እንደፈጠራቸው ተራራዎች ጸንተው እንደሚቆሙት እንደሆነ እንመለከታለን። ወንዙን ስንመለከት የእግዚአብሔር ጸጋ ዘወትር የሚፈሰውን በጠየቅን ጊዜ ሁሉ በችግራችን፣ በሐዘናችን፣ በደስታችንም መቼም የማይቋረጠውን ያንን የእሱን ጸጋ እንመለከታለን። ስለዚህ አዲስ ምስጋና፣ አዲስ ስግደት፣ አዲስ ክብር ለእግዚአብሔር የሚሆን የእኛ ትንሽነት፣ የእግዚአብሔር ታላቅነት ስለ እልፍ አላፋት ከዋክብት ምን እንላለን? ሌሊት ቀና ብለን የምናያቸውን ስናይ የእኛ ችግር ኢምንት እንደሆነች እዚህ ግቢ የምትባል እንዳልሆነች እግዚአብሔር ግን ከችግራችን ከኛ ከዚህ ምድር እንኳን በላይ የሆነ አምላክ እንደሆነ ስንመለከት አዲስ ምስጋና እምነት በውስጣችን ይጫራል ማለት ነው። ልጆች ለዚህ ነው ሐሳባቸው በሰማያዊ እግዚአብሔር ላይ እንዲሆን ወደዚህ ተፈጥሮ መጋለጥ እንዳለባቸው የምናየው። ሌላው በዘመናት ምኞት ገጽ 69 ላይ እንዲላል የአይሁድ መምህራን ትኩረታቸው የነበረው በስርዓት በተሞሉ ጉዳዮች ላይ ነበር። ለምንድን ነው ኢየሱስ ክርስቶስ የአይሁድን ትምህርት ቤት የረቢዎችን መምህራን ትምህርት ቤት ትቶ ተፈጥሮን ትምህርት ቤት ያደረገው እግዚአብሔር አስተማሪ ያደረገው ለምንድን ነው የሚለውን ስናይ አእምሮ ለተማሪው በማይጠቅምና በሰማያዊ መቅደስ ከፍተኛ ትምህርት ቤት ውስጥ እውቅና በማይሰጠው ቁሳዊ በሆኑ ነገሮች ተጨናንቆ ነበረ። ስለዚህ የምንማልበት ትምህርት ቤት ወይም እኔ ትምህርት ቤት የምለው በሰማይ እውቅና እየተሰጠው እንዲሆን እግዚአብሔር ያስቀመጠው ያ የተፈጥሮ መማሪያ መጽሐፍ፣ ያ የኤደን ተምሳሌት፣ ያ የእሱ የትምህርት ስርዓት ምንድን ነው ብዬ ልጠይቅ እንደሚያስፈልገኝ ይህ ጽሑፍ ያሳስበኛል። አእምሮን በማይጠቅም ነገር በሚያጨናንቅ ነገር፣ ቁሳዊ ጊዜያዊ፣ ዘላለማዊ ጠፍቶ አላፊው ነገር ላይ ብቻ ከሆነ በእውነት እግዚአብሔርን ማስተዋል ይቻላል ወይ ብለን ስንጠይቅ እንደማይቻል ወገኖች እንረዳለን። እግዚአብሔርን በግል በመቀበል የሚገኘው ልምምድ በጊዜው የትምህርት ስርዓት ውስጥ ምንም ቦታ አልነበረውም። ምክንያቱም እውነተኛ ትምህርት ማዕከሉ ሰው ሳይሆን የአንድ ሰው ፍልስፍና ሳይሆን እግዚአብሔር ራሱ ነው። ቀጥሎ ጽሁፍ ሲነበብ እንዲህ ይላል። ውጫዊ በሆኑ ድርጊቶች በመሞላት ተማሪዎች ከእግዚአብሔር ጋር የሚያሳልፉት ምንም አይነት የጽሞና የጸጥታ ጊዜ አልነበራቸውም። ስለዚህ እውነተኛው ትምህርት ውጫዊ ነገር ብቻ ትኩረት የሚያደርግ ሳይሆን የልብን የወጭቱን የውስጡን፣ የማንነትን፣ የነፍስን ክፍል የሚነካ እንደሆነ፣ መንፈስን፣ አእምሮን፣ አካል አንድ ላይ አጣምሮ ሁለንተናዊ ለውጥ የሚያመጣ እንደሆነ እናያለን። ይህንን የምናገኘው ወገኖች ከማንም ሳይሆን ከእግዚአብሔር ከሆነው ትምህርት ብቻ ነው። ለዚህ ነው ኢየሱስ ክርስቶስ ሆን ብሎ በጊዜው የነበረውን ታዋቂ ትምህርት ቤት አልፎ በጣም ቀላል የሆነውን ትምህርት የመረጠውና አሁን በምንመለከተው መልኩ እንዲያድግ እሱም በእግዚአብሔር የታቀደው። ሌላው በዚሁ ዘመናት ምኞት ገጽ 69 ላይ እግዚአብሔር ለልባቸው የሚናገረውን ድምፅ አልሰሙም። እነዚህ በረቢዎች ትምህርት ቤት የነበሩ ተማሪዎች እውቀት በመፈለግ ከጥበብ ምንጭ ከሆነው ራቁ። በጣም ያሳዝናል። እውቀትን ፍለጋ ነው የሄዱት። ነገር ግን የእውቀት ምንጭ የጥበብ ምንጭ ከሆነው ምናሉ ራቁ ይላል። በዚህ ስርዓት እጅግ ያስፈልግ የነበረው ለእግዚአብሔር የሚሰጠው አገልግሎት ተትቷል። ምክንያቱም የትምህርት እግዚአብሔርን የማወቅ መጨረሻው በኋላ እንደምንመለከተው እግዚአብሔርንና ሰውን ማገልገል ነው። ልጆቻችን እንዲህ እንዲያገለግሉ ነው እግዚአብሔር በቃሉ ያስቀመጠው። ለራስ ሳይሆን ራስን በመካድ ከራስ ወዳድነት ነፃ በሆነ አንዱ የክርስቶስ መልክ ነውና ራስን በመካድ የሚሰጠው አገልግሎት እንዲተው እግዚአብሔር አይፈልግም። ወደዛ እንዲደርሱ፣ ወደዛ እንዲበቁ ነው የእግዚአብሔር ሐሳብ። የሕጉ መሪዎች ተሰውረዋል ከእነዚህ አይነት ትምህርት ቤቶች የእግዚአብሔር ሕግ የእግዚአብሔር የባህሪው ትራንስክሪፕት ነው። ምክንያቱም ሕጉ በጽላቱ ላይ የሚቀረጽ ብቻ ሳይሆን በሰዎች ልብ ውስጥም እንደሚቀረጽ መጽሐፍ ቅዱስ ያስተምራል። ያ ሕግን በምንመለከትበት ጊዜ የእግዚአብሔር ባህሪ ምን እንደሆነ እንረዳለን። የሚወደውን እንወዳለን፣ የሚጠላውን እንጠላለን። ማስጠንቀቂያውን ጥበብ ምክር አድርገን እንወስዳለን። ስለዚህ ይህ የእግዚአብሔር ሕግ ይህ የእግዚአብሔር ቃል መሰረት ያልሆነበት ትምህርት እውነተኛ ትምህርት እንዳልሆነ ነው የምንረዳው። የላቀ ተብሎ የተፈረጀው ትምህርት ለእውነተኛ እድገት ትልቅ ጋሬጣ ሆኖ ነበረ። ስለዚህ ዛሬ ከፍተኛ ትምህርት የላቀ ትምህርት በጣም የጠቢባን ክምችት ያለበት ስፍራ ለእውነተኛ እድገት ጋሬጣ ይሆናል ወይ? በደቢዎች ስልጠና የወጣቱ ኃይል በጭቆና ስር ወደቀ፣ አእምሯቸውም የተወሰነና ጠባብም ሆነ ይላል። ስለዚህ በቤተሰብ፣ በአገር፣ በህብረተሰብ ያለው ችግር ሊፈታ የሚችለው ልጆች በዚህ በእግዚአብሔር እውነተኛ ትምህርት ቤት ውስጥ በሚያልፉበት ጊዜ ነው። ምክንያቱም ሰው ያወቀውን ነው የሚሆነው። ሰው ምንድን ነው መጽሐፍ ቅዱስ የሚለው? በምሳሌ መጽሐፍ ላይ ሰው በልቡ እንዳሰበ እንደዚያው ነው። ስለዚህ ሰው በልቡ ምንድን ነው የሚያስበው? በልቡ ያለውን ሐሳብ ነው። በልቡ ውስጥ አስቀድሞ የተቀረጸውን ሐሳብ ነው። ይህ ሐሳብ ነው በተግባርና በቃል የሚገለጠው። እንግዲህ ተግባርና ቃል ሲደጋገም ልማድ ይሆናል። ያ ልማት ደግሞ ሲደጋገም እንደገና ባህሪ እንለዋለን። ባህሪው ደግሞ በመጨረሻ የአንድን ሰው መዳረሻውን ወይም ፍጻሜውን ይወስናል ማለት ነው። ለዚህ ነው ጳውሎስ እኛስ የክርስቶስ ሐሳብ አለን ያለው። የክርስቶስ ሐሳብ ይኖር ዘንድ የሚገለጠውም መጨረሻ ላይ ባህሪም ሆነም መዳረሻውም ደግሞ የክርስቶስ እንዲሆን ያ ሐሳብ ይቀድማል የሚለውን እናስተውላለን እንግዲህ በዚህ መልኩ ክርስቶስ ኢየሱስ እንዳደገ ልጆቻችንም እንዲያድጉ የእኛ የሁላችንም ናፍቆት ነው። የዛሬውን የመጀመሪያውን ክፍለ ጊዜ በዚህ እንጨርስና በሚቀጥለው ክፍለ ጊዜ አእምሯዊ እድገት በጣም መሰረታዊ የሆነ ቁልፍ ሀሳብ ስለሆነ ደግመን ሌሎች ነጥቦችን በማንሳት እናያለን። እግዚአብሔር ይህንን ማድረግ እንደሚቻል እንደሚቻለው እንመን። በናዝሬት ውስጥ መልካም ነገር ይገኛል ወይ ብለው ሰዎች ጠይቀው ነበረ። በተለይ ናትናኤል ጌታ የሱስ ክርስቶስ መሲሁን እንዳገኙ ሐዋርያት በሚነግሩበት ጊዜ ከናዝሬት ደግሞ ምን መልካም ነገር ይወጣል የሚል ጥያቄ ነው። ስለዚህ ከእሱ ጋር ሳይከራከሩ ናናይ ብለው ነው መልስ የሰጡት እና እኛም ወደ እግዚአብሔር ሐሳብ መተን እውነተኛውን የእግዚአብሔር ትምህርት መመልከት ያ ትምህርትም ደግሞ የሚያመጣውን ውጤት መመልከት እንችላለን። ይህንን ማድረግ እንድንችል እኛም፣ አዋቂዎችም፣ ወጣቶችም ሁላችንም ወደዚህ መምጣት እንድንችል እግዚአብሔር ይርዳን እላለሁ። ጸሎት አድርገን የዚህን ክፍለ ጊዜ እንጨርሳለን። እግዚአብሔር አምላካችን ክብርና ምስጋና ለአንተ ይሁን። በእውነተኛው ትምህርት ቤት ልጆቻችንም ሆኑ እኛም እንድናልፍ ትፈልጋለህ። ስለዚህ ዛሬ ታስተምረናለህ። ቃልህ እውነቱን ይናገራል። ከቃልህ የሚፈነጨውን ብርሃን መቀበል እንድንችል ደግሞ ሁላችንንም እንድትረዳን እማጸናለሁ። አምላክ ሆይ ልጆች እግዚአብሔር ስጦታዎች ናቸው። ልጆችን መልሰን ለአንተ መስጠት እንድንችል እርዳን። በጥበብ በትዕግስት እነሱን ወደ ክርስቶስ በመምራት የምናሳድግ እንጂ የራሳችንን መንገድ፣ የዓለምን መንገድ በመከተል ልጆቻችን ኢየሱስን እንዳያዩ ሳያዩም እንዲቀሩ እንዳናደርግ ሁላችንንም ጠብቅ። ስለ ሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። Zeme, ale Veselam ez fel Fe'r Yesus Lame ክቡራትና ክቡራት ክቡራን በጊዜ የተገደብንንና ለዛሬ ያለውን በዚሁ አበቃን። ነገ ከሌሎች መሰናዶች ጋር እንጠብቃችኋለንና የተለመደው ቀጠሯችሁ ከእኛ ጋር ይሁን እንላለን። እስከዚያው የጌታ ጸጋ ይብዛላችሁ። በደና ቆዩን